sps audio is supported by advertising ryan reynolds here from mint mobile with a message for everyone paying big wireless way too much please for the love of everything good in this world stop with mint you can get premium wireless for just $15 a month of course if you enjoy overpaying no judgments but that's weird okay one judgment anyway give it a try at mintmobile.com slash switch Upfront payment of $45 for three-month plan equivalent to $15 per month required. Intro rate first three months only, then full price plan options available. Taxes and fees extra. See full terms at mintmobile.com. <laughs> ጠቅላይ ሚኒስትር አንቶኒ አልቤኒዚ በሁለት ሙስሊም ሴቶች ላይ የደረሱ ጥቃቶችን አስመልክተው ፈጥነው አላወገዙም በማለት ለደረሰባቸው ትችቶች ማስተባበያ ሰጡ። ዶናልድ ትራምፕ የዩክሬኑን ፕሬዚደንት በብርቱ ተቹ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ የቤት ግዢና ግንባታ ገንዘብ አበዳሪዎች የብሔራዊ ባንኩን በ0 ነጥብ 25 የወለድ መጠን ቅነሳ ተከትለው ሙሉን ቅናሽ ግብር ላይ እንደሚያውሉ አስታወቁ። አራቱ ትላልቅ የአውስትሬሊያ ባንኮች ዌስፓክ፣ ኤንዜድ፣ ናብና ኮመነልዝ ባንክ ከፌብርዋሪ 28 ጀምሮ የወለድ መጠን ቅናሻቸውን ግብር ላይ ያውላሉ። ቀጣይ የወለድ መጠን ቅነሳን አስመልክቶ ግና ብሔራዊ ባንኩ ከወዲሁ በእርግጠኝነት ተስፋ ማሳደር እንደማይገባ አሳስቧል። የብሔራዊ ባንኩ ገዢ ሚሼል ብሎክ ቦርዱ ሁኔታዎችን በጥንቃቄ እንደሚከታተል አመላክተዋል። አያይዞም እንደ ተጎዳችሁ እረዳለሁ። የቤት ብድር ክፍያ ወለድ መጠን ማሻቀቡንና ገበያችሁም በወጪ መጠቃቱን አውቃለሁ። ይሁንና የዋጋ ግሽበትን ዝቅ ማድረግ ግድ ይለናል። ስለምን ሌላው በጣሙን የሚጎዳችሁ ነገር እሱ ነውና፣ የዋጋ ግሽበትን ዝቅ ካላደረግን የወለድ መጠን ዝቅ አይልም። እናም በከፍተኛ የዋጋ ግሽበትና ከፍተኛ የወለድ መጠን ተሸብባችሁ ትቆያላችሁ ብለዋል ጠቅላይ ሚኒስትር አንቶኒ አልቤንዚ። ሁለት የእስላማዊ ጥላቻ ጥቃቶች በሁለት ሴቶች ላይ ከደረሱ አንድ ሳምንት በኋላ ድርጊቶችን አውግዘዋል በሚል ብርቱ ትችት ደርሶባቸዋል። በሁለቱ ሴቶች ላይ እምነታቸውንና ዝርያቸውን መሠረት አድርገው የደረሱት ጥቃቶች አውስትራሊያዊ እሴቶች አይደሉም ሲሉም ምላሽ ሰጥተዋል። አቶ አልቤኒዚ የአውስትራሊያ ክሪኬት ተጫዋቹን ኡስማን ካዋጃ፣ የተለያዩ የሙስሊም ማኅበረሰብ አባላትና ቡድናት እስካሁን በሴቶቹ ላይ የደረሱትን ጥቃቶች ከማውገዝ ይልቅ በዝምታ ቆይተዋል፣ አንዱን እምነት ከሌላው አበላልጠዋል በሚል የተሰነዘሩባቸውን ትችቶች ሐሰት ሲሉ አስተባብለዋል። በማዕከልም በእምነታቸው ሳቢያ በሁሉም ሰዎች ላይ የሚደርሱ ጥቃቶችን ሁሉ የሚወስደው ብርቱ አድርጌ ነው። የሕግን ሙሉ ኃይል ሊጋፈጡ ይገባል። እስላማዊ ጥላቻን በተመለከተ አንድ ልዩ ልዑክ ሰይመናል። ያም አንድ በጣሙን ጠቃሚ ወደፊት የመራመድ እርምጃ ነው እኔ ዝንቅነትን የማወድስና እምነቶቻቸው ምንም ይሁን ምን ሁሉንም ሰዎች የማከብር ነኝ ሲሉ አስታብሏል። ይህ በእንዲህ እንዳለም በሁለቱ ሙስሊም ሴቶች ላይ ጥቃትን ፈጽማለች የተባለች የ31 ዓመት ተጠርጣሪ ግለሰብ በቁጥጥር ስር መዋሏንና ሆን ተብሎና በግድለሽነት ጉዳት የማድረስ ክስ ተመስርቶባታል። የቀድሞው የአውስትራሊያ ጠቅላይ ሚኒስትር ቶኒ ዩናይትድ ስቴትስና ሩሲያ ዩክሬንን ያላካተተ ንግግር ሳውዲ አረቢያ ላይ ማድረግን ተከትሎ አውስትራሊያ ለዩክሬን የሰላም አስከባሪ ኃይል እንድትልክ ጥሪ አቅርበዋል። አቶ አበት ከእንግሊዙ ስካይ ኒውስ ጋር ባደረጉት ቃለ ምልልስ ቭላዲሚር ፑቲን ጦርነቱን ካሸነፉ አውስትራሊያን ጨምሮ መላው ነፃ ሀገራት ተቃርነው መቆም እንደሚገባቸው ተናግረዋል። ይሁንና የተቃዋሚ ቡድኑ ሊበራል ፓርቲ ምክትል መሪ ሱዛሊ ፓርቲያቸው በመጪው ምርጫ አሸንፎ ለመንግሥትነት ከበቃ የአውስትራሊያን ወታደሮች ወደ ዩክሬን ለሰላም አስከባሪ ኃይልነት ለመላክ የሚወስን ስለ መሆኑ እርግጠኛ እንዳልሆኑ አመላክተዋል። ይህ በእንዲህ እንዳለም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪን ዩክሬን ያልተጋበዘችበትን የሰላሙን አልቀበለም ማለታቸውን በተመለከተ በሰጡት ያጸፋ ምላሽ ዩክሬን እስካሁን ጦርነቱን ለማቆም ዕድል የነበራት ቢሆንም አልተጠቀመችበትም ሲሉ አመላክተዋል። አያይዘውም ይህን ጦርነት የማቆም ኃይል አለኝ ብዬ አስባለሁ። እናም በመልካም ሁኔታ የሄደ ነው። ይሁንና ይህን እኛ አልተጋበዝንም የሚል ነገር የሰማው ነው ማለፊያ። ላለፉት ሦስት ዓመታት እዚያ ነበሩ። በሦስት ዓመታት ውስጥ ማቆም ነበረቦት። መጀመርም ባልተገባዎት ነበር። የስምምነቱ ላይ መድረስም ነበረቦት በማለት ኃይለ ቃል የታከለበት ምላሽ ሰጥተዋል። የአውስትሬልያ ነባር ዜጎች ፕሮጀክት ቡድን በነባር ዜጎች እና በተቀሩት አውስትራሊያን መካከል ያሉትን ክፍተቶች ለማጥበብ የፌዴራል መንግሥቱ የማኅበራዊና ምጣኔ ሀብታዊ ፖሊሲ ቅደም ተከተሎችን ሊከልስ እንደሚገባ አሳስቧል። የፕሮጀክቱ ቡድን ዳይሬክተር ሪኪሻ ፍራይ ማኅበራዊ ፖሊሲ ላይ የሚሰጥ ትኩረት የምጣኔ ሀብት ፖሊሲ ቀረጻ ላይ ተጽዕኖ እንዳለው ልብ አሰኝተዋል። ባለፈው አንድ አሠርተ ዓመት ውስጥ ዩኒቨርሲቲ የዘለቁ የአካል ጉዳተኛ ተማሪዎች ቁጥር በሦስት እጥፍ ማደጉን አንድ ሪፖርት አመልክቷል። ይሁንና የአውስትሬሊያ አካል ጉዳተኞች የትምህርትና ሥልጠና ድርጅት ዳታው ላይ የተመለከተው የሦስት እጅ እጥፍ ዕድገት ከሌሎች ተማሪዎች ቁጥር ጋር ሲነጻጸር የስኬቱ መጠን አነስተኛ ነው ብሏል። አንድ የዩናይትድ ስቴትስ ፍርድ ቤት ዳኛ ጆላያን አሳንጅ ለንደን ኢኳዶር ኤምባሲ በጥገኝነት ተጠሎ ሳለ ሲያኤ ስለላ አካሂዶበታል የተባለውን ክስ ውድቅ አደረጉ። የወረዳ ፍርድ ቤት ዳኛው ጆን ኮሊቲ ሲአኤ በውጭ ሀገር ኤምባሲ ውስጥ ስለላ አካሂዶ እንደ መረጃዎችን ይፋ እንዲያደርግ ማስገደድ በዩናይትድ ስቴትስ ብሔራዊ ደህንነት ላይ ብርቱ መዘዞችን ሊያስከትል ይችላል ብለዋል። በሲያይ ላይ ክሱን የመሠረቱት ሁለት ጋዜጠኞች ቻርልስ ግላስ እና ጆን ኮዲስ ሲሆኑ ሁለት የሕግ ባለሙያዎች ደብራ ኸርቤክ እና ማርጋሬት ካስለር በታካይነት ክስ መስርተዋል። የክሳቸው ጭብጥም አንድ የግል ተቋራጭ ኩባንያ ከተንቀሳቃሽ የእጅ ስልኮቻቸው ላይ ዳታዎችን ቀርቶ ለስለላ ድርጅቱ አቀብሏል። ይህም በዩናይትድ ስቴትስ ሕገ መንግሥት ላይ የሰፈረውን የግል ገመና መብት ጥሷል በሚል ነው። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 80 ኢትዮጵያ ብር ከ71 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 63 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን አውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል፣ ዝቅተኛ 21፣ ከፍተኛ 33። አድላይድ ፀሐያማ ይሆናል፣ ዝቅተኛ 13፣ ከፍተኛ 30 ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 23 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 21 ካምራ ደመናማ ይሆናል። ዝቅተኛ 16፣ ከፍተኛ 29 ሲድኒ ብራ ይሆናል። ዝቅተኛ 19፣ ከፍተኛ 26 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 22፣ ከፍተኛ 29 ዳርዊን ብራ ይሆናል። ዝቅተኛ 25፣ ከፍተኛ 32 አዲስ አበባ ፀሐያማ ሆኖ ይውላል ዝቅተኛ 13 ከፍተኛ 26። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትሬልያ ብሔራዊ ባንክ ገዢ ባንኩ ፈጥኖ ቀጣይ የወለድ መጠን ቅነሳ ያደርጋል የሚል ተስፋ ማሳደር እንደማይገባ ሳሰቡ። ጠቅላይ ሚኒስትር አንቶኒ አልቤኒዚ በሁለት ሙስሊም ሴቶች ላይ የደረሱ ጥቃቶችን አስመልክተው ፈጥነው አላወገዙም በማለት ለደረሱባቸው ትችቶች ማሳሰቢያ ሰጡ። ዶናልድ ትራምፕ የዩክሬኑን ፕሬዚደንት በብርቱ ተቹ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።